የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንደምናመሻችው የጋቢና ቪዮ አድማጮች፣ የዛሬ ሰኞ ነሐሴ 11 2012 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመርን። በዛሬው ምሽት ከምትሰሟቸው ጥንቅሮች መሃል የምስራቅ ኢትዮጵያ አጎራባች ክልሎች የኮሮና ቫይረስን ለመከላከል ምክንያት አልሆነም በሚል መሪ ቃል የንቅናቄ ዘመቻ ጀምረዋል እና እስካሁን ጥሩ ነው አጀማመራችን ያው እንግዲህ ወደ አንድ ሺ አራት መቶ ናሙናዎችን ሰብስበናል። የሰማችኋቸው የሶማሌ ክልል ቤተ ሙከራ ኃላፊ የሆኑትን አቶ ማሀዲ ኡስማኤልን ነው። በአብይ ርዕሳችን ይደመጣሉ። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት ስመኝሽ የቆየ በማቀናበር ደግሞ ኤልያስ አስማረ አብረናችሁን እናመሻለን። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ኤደን ገረመው። አመሰግናለሁ ስመኝሽ። በድጋሚ እንደምናመሻችሁ። ሶማሊያ ውስጥ ባለፉት ሀያ አራት ሰዓታት በተለያዩ አካባቢዎች በተፈጸሙና የጽንፈኛ ታጣቂው ቡድን የአልሻባብ ድርጊት ነው በተባሉ ጥቃቶች ቢያንስ ሀያ ሁለት ሰዎች መገደላቸውን ባለስልጣናት ገለጹ። ኬንያ ድንበር አቅራቢያ በምትገኘው ጌዶ ክፍለ ግዛት በለድ ሃዌ ከተማ አንድ ምግብ ቤት ላይ በተፈጸመ የቦምብ ጥቃት ስድስት ሰዎች ተገድለዋል። ከባይደዋ በስተ ምዕራብ 30 ኪሎ ሜትር ርቀት ላይ ባለች ከተማ ደግሞ አራት ሰዎች በአልሸባብ ታጣቂዎች ተገድለዋል። ባለስልጣናቱ ለአሜሪካ ድምፅ እንደገለጹት ታጣቂዎቹ በከተማዋ የሚገኘውን የጦር ካምፕ ላይ አጥፍቶ ጠፊ መኪና ላይ የተጫነ ቦምብ ካፈነዱ በኋላ ካምፑን ጥሰው ገብተዋል። ከገደሏቸው መካከል ሁለት ወታደሮች እንዳሉበትም የደህንነት ባለስልጣናት ገልጸዋል። የመንግስቱ ኃይሎች በወሰዱት የመልሶ ማጥቃት እርምጃ ካምፑን መልሰው ተቆጣጥረዋል። የቤላሩስ ፕሬዝዳንታዊ ምርጫ ተቃዋሚዋ እጩ ተፎካካሪ ስቬትላና ሴካንስኪያ ሀገሪቱን ለመምራት ዝግጁ ነኝ ሲሉ ተናገሩ። ለበርካታ ዓመታት ስልጣን ላይ ያሉት ፕሬዝዳንት አሌክዛንደር ሉካሼንኮ በምርጫው አሸንፈዋል ተብሎ መታወጁ ጭቅጭቅ ካስነሳ በኋላ የተቀሰቀሱት ግዙፍ ተቃውሞ ሰልፎች ቀጥለዋል። ሉካሼንኮም ድጋሚ ምርጫ አይካሄድም ብለዋል። ሆኖም ስልጣን ለማጋራት ፈቃደኛ መሆናቸውን ፍንጭ ሰጥተዋል። ያም ቢሆን ግን በጎዳና ተቃውሞና ግፊት አይደለም ሲሉ ተደምጠዋል። የተቃዋሚዋ እጩዋ ስቬትላና ከተሰደዱበት ሉቴኒያ ባስተላለፉት መልእክት የሀገሪቱ የጦር ሰራዊት ተቃዋሚዎቹን እንዲቀላቀል ጥሪ አቅርበዋል። ህንድ በኮቪድ-19 ምክንያት የሞቱት ሰዎች ቁጥር ከ50 ማለፉን አስታወቀች። ዛሬ ብቻ ከ900 የሚበልጡ ህሙማን እንደሞቱባት ገልጻለች። ህንድ በኮቪድ-19 ምክንያት በሞቱ ሰዎች ብዛት ዩናይትድ ስቴትስ፣ ብራዚልና ሜክሲኮን ተከትላ አራተኛ ሆናለች በ በሌላ በኩል ኒውዚላንድ ከአንድ መቶ ለሚበልጡ ቀናት አንድም የሚታወቅ አዲስ የኮሮና ቫይረስ ታማሚ ያለማግኘቷን ስትገልጽ መቆየቷን ተከትሎ አሁን አዲስ ተጋላጮች በመገኘታቸው የምርጫ የጊዜ ሰሌዳዋን አራዝማለች። በዚህ መሰረት በሚቀጥለው ወር ሊካሄድ የነበረው ምርጫ እንደ አውሮፓውያን አቆጣጠር ወደ ጥቅምት 17 ተዘውሯል፣ ከዚያ ግን አያልፍም ሲሉ የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አህደርን አስታውቀዋል። ደቡብ ኮሪያም የኮሮና ቫይረስ ስርጭትን በመቆጣጠሩ ረገድ ከፍተኛ ስኬት ማስመዝገቧ ይታወሳል። በአሁኑ ወቅት በዋና ከተማዋ ሲኦል አዲስ የቫይረሱ ተጋላጮች ከተገኙ በኋላ የጤና ባለስልጣናት ስርጭቱን ለመቆጣጠር ጥረት እያደረጉ ናቸው። በሌላ ዜና ጃፓን በኮቪድ-19 ምክንያት ዓመታዊ የኢኮኖሚ ይዞታዋ ካለፈው ሚያዚያ እስከ ሰኔ በነበረው ወቅት በ27.8 ከመቶ ማሽቆልቆሉን አስታውቃለች። በዩናይትድ ስቴትስ በኮቪድ-19 ታመው ያገገሙ ሰዎች ሰውነታቸው እስከ አንድ ዓመት ድረስ ቫይረሱን ለመከላከል የሚያስችልና የመቋቋም አቅም ሊኖረው እንደሚችል አንድ የበሽታዎች ኤክስፐርት ተናገሩ። ይህንን ያሉት የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከል ማዕከል ሲዲሲ ከኮቪድ-19 ያገገሙ ሰዎች በእርግጠኝነት ቫይረሱን ሰውነታቸውን እንደሚከላከል ባወጣው አዲስ ጥናት ዙሪያ አስተያየታቸውን በሲቢኤስ ቴሌቪዥን ጣቢያ የሰጡ ባለሙያ ናቸው። የቀድሞው የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ ባለስልጣን ዶክተር ስካት ጋትሊፍ ከሰው ወደ ሰው ይለያያል እንጂ ከበሽታው ያገገሙ ሰዎች ከአንድ ዓመት እስከ ስድስት ወር ለሚደርስ ጊዜ ቫይረሱን የመቋቋም አቅም ሊኖራቸው ይችላል ሲሉ አስታውቀዋል። ለማናቸውም ሲዲሲ ታመው ያገገሙ ሰዎች ሊቋቋሙት መቻላቸውን ማረጋገጡ መልካም ዜና ነው ብለዋል። አስከትለውም ይህ በሽታ ኖቨል ኮሮና ቫይረስ የተሰኘውም ዶክተሮች አሁንም ድረስ የማያውቁት ብዙ ነገር ስላለ ነው ሲሉ ጠቁመዋል። አድማጮች ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እጋብዛለው። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበየነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች ላይ በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ ዐብይ ርዕስ እንለፍ። ምክንያት አልሆንም በሚል መሪ ቃል የምስራቅ ኢትዮጵያ አጎራባች ክልሎች የኮሮና ቫይረስን ለመከላከል የንቅናቄ ዘመቻ ጀምረዋል። በዚህ ዘመቻ በሀገር አቀፍ ደረጃ ሁለት መቶ ሺህ ሰዎችን ለመመርመር የተያዘውን እቅድ ለማሳካት ክልሎችም የየራሳቸውን ግብ አስቀምጠው እየተንቀሳቀሱ ነው። በሀገር አቀፍ ደረጃ ከነሐሴ አንድ ጀምሮ እየተካሄደ ያለውን የማህበረሰብ አቀፍ ንቅናቄና ምርመራ በሶማሌ ክልልና በሀረሪ ክልል ነሐሴ ስድስት በድሬዳዋ አስተዳደር ደረጃ ደግሞ ነሐሴ ስምንት ቀን ተጀምሯል። ጉዳዩን የተከታተለው የድሬዳዋ ዘጋቢያችን አዲስ ቸኮል ተጨማሪ አለው። በሀገር አቀፍ ደረጃ ከነሐሴ አንድ ጀምሮ እየተካሄደ ያለውን የማህበረሰብ አቀፍ ንቅናቄ እና ምርመራ በሶማሌ ክልልና በሐረሪ ክልል ነሐሴ 6 በድሬዳዋ አስተዳደር ደረጃ ደግሞ ነሐሴ 8 ተጀምሯል። በድሬዳዋ አስተዳደር የተጀመረውን የማህበረሰብ አቀፍ የንቅናቄ መድረክ በይፋ የከፈቱት የአስተዳደሩ ምክትል ከንቲባ አቶ ከዲር ጀዋር ዘመቻው የኮሮና ቫይረስ ተጋላጮችን በስፋት ከመለየት ባሻገር ህብረተሰቡ የግንዛቤ እና የባህሪ ለውጥ እንዲያመጣ ይረዳል ብለው እንደሚያምኑ ገልጸዋል። ከዚህ ንቅናቄ የምርመራ ዘመቻ ከምርመራው ባሻገር የአመለካከት ለውጥ በማምጣት እና በማህበረሰብ ደረጃ የበሽታው ስርጭት የመልታት በመሆኑ በአመለካከትም ሆነ በተግባር በአዲስ መንፈስ ተነሳስተን ዘመቻውን በማሳተፍ ተገቢውን ለውጥ እንድናመጣ በአክሎ ሲሆነን አቀርባቸው። የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በንቅናቄ መድረኩ ላይ ባቀረቡ ጥናታዊ ጽሁፍ አስተዳደሩ በተያዘው ወር 5200 ገደማ ለሚሆኑ የአስተዳደሩ ነዋሪዎች ምርመራ ሊያደርግ ማቀዱን ይፋ አድርገዋል። በእለቱ ምክትል ከንቲባ ከድር ጀዋርን ጨምሮ የአስተዳደሩ ከፍተኛ አመራሮች የኮሮና ቫይረስ ምርመራ ተደርጎላቸዋል። በንቅናቄ መድረኩ ላይ በእንግድነት ተጋብዘው የተገኙት የዓለም ጤና ድርጅት የኢትዮጵያ ተወካይ የሆኑት ዶክተር ቶማስ አምቦ የኮሮና ቫይረስ ስርጭት እየጨመረ ባለበት በዚህ ወቅት ኢትዮጵያ ላይ በአገር አቀፍ ደረጃ ይህ ንቅናቄ መጀመሩ ወቅቱን ያገናዘበ ውሳኔ ነው ብለዋል። ተቋማቸው ለሀገሪቱ የሚያበረክተውን ድጋፍም አጠናክሮ እንደሚቀጥል አረጋግጠዋል። ከድሬዳዋ ባሻገር የሶማሌና ሀረሪ ክልሎችም ተመሳሳይ የንቅናቄ መድረኮችን ከድሬዳዋ ሁለት ቀን አስቀድሞ ጀምረዋል። በሶማሌ ክልል በነበረው የንቅናቄ መድረክ ላይ የክልሉ ተጠባባቂ ርዕሰ መስተዳደር አቶ ሙስጠፌ መሐመድ እና ምክትላቸው አቶ ኢብራሂም ኡስማንን ጨምሮ የክልሉ ከፍተኛ አመራሮች የኮሮና ቫይረስ ምርመራ ተደርጎላቸዋል። ክልሉ በነሐሴ ወር 5200 ገደማ ለሚሆኑ ሰዎች ምርመራ ሊያደርግ ማቀዱን አስታውቋል። ምርመራው ይበልጥ ለተጋላጮች ቅድሚያ ይሰጣል ብለዋል የክልሉ ቤተ ሙከራ ኃላፊ አቶ ማሀዲ እስማኤል። እንግዲህ ያው 11 ዞን ነው በክልሉ ያለው ያንን ከፋፍለን በዞን በዞን በወረዳ ወረዳ ላይ ያለውን ያው እንግዲህ ሰማንያ ፐርሰንት ከበር ለማድረግ ማለት ነው። አብዛኛውም ያው እንግዲህ ትኩረት የምንሰጠው እነዚህ ከቤት ውጭ በጋራ መኖሪያዎች ቤት ላይ የአይዲፒ ወይም ደግሞ ኢንተርናል ዲስፕሌስ የተፈናቀሉ ሰዎች ሪፊውጂ እና እንደዚሁ በብዛት ሕዝብ የሚልበት አካባቢዎች ላይ ለመሰብሰብ እና እስካሁን ጥሩ ነው አጀማመራችን። ያው እንግዲህ ወደ አንድ ሺ አራት መቶ ናሙናዎችን ሰብስበናል። የሶማሌ ክልል የኮሮና ቫይረስ ወደ ሀገራችን ከገባ ወዲህ ባሉት ስድስት ወራት ያካሄዳቸው ምርመራዎች ብዛት አራት ሺ ገደማ እንደነበር ከክልሉ ጤና ቢሮ ያገኘነው መረጃ ያመለክታል። በሀረሪ ክልልም ምክትል ፕሬዚዳንት ወርደ ሀሽም በተገኙበት የንቅናቄ መድረኩ ተጀምረዋል። አቶ ሬድዋን ማህመድ የሀረሪ ክልል ጤና ቢሮ ህዝብ ግንኙነትና ጤና ኮሚኒኬሽን ዳይሬክተር ነሐሴ ስድስት በተጀመረው የህብረተሰብ ንቅናቄ ዘመቻ አስራ ሁለት ሺህ የክልሉ ነዋሪዎች ሊመረምሩ ማቀዳቸውንና ከዚህም መካከል እስከዛሬ ውልድ ድረስ ለአራት ሺህ ነዋሪዎች ምርመራ ማድረጉ ሲያደርጉን ለቪዮ አስታውቀዋል። በአገር አቀፍ ደረጃ በነሐሴ ወር ላይ ለሁለት መቶ ነዋሪዎች ምርመራ ለማድረግ እቅድ ተቀምጦ የነበረ ሲሆን በዚህም ሐምሌ ላይ ከ6000 እስከ 9000 የነበረው አማካይ ዕለተ የመመርመር አቅም ጨምሮ ነሐሴ ወር ላይ ከ17000 እስከ 22ሺህ ሰዎች በቀን ምርመራ እየተደረገላቸው መሆኑን ከጤና ሚኒስቴር የፌስቡክ ገጽ ያገኘነው መረጃ ያመለክታል። በንቅናቄው ዓላማና አፈጻጸም ላይ ከሚኒስቴር መስሪያ ቤቱና ከህብረተሰብ ጤና ምርምር ኢንስቲትዩት ዝርዝር መረጃ ለማገኘት ያደረግነው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። ቀጣዩ መሰናዷችን ወደ ኤርትራ ይወስደናል። በኤርትራ ዝናብ ከፍተኛ ጉዳት ማድረሱ ተገልጿል። በተለያዩ የኤርትራ ክፍለ ግዛቶች እየጣለ ያለው ከባድ የክረምት ዝናብ ባስከተለው ጎርፍና መጥለቅለቅ ወንዞች በመሙላታቸው በእርሻ መሰረተ ልማት፣ ንብረትና ከብቶች ላይ ከፍተኛ ጉዳት እንደደረሰ የኤርትራ ዜና አገልግሎት ዘግቧል። በደረሰው አደጋ 266 የውሃ ጉድጓዶች፣ 176 የውሃ ፓምፖችና በርካታ መኖሪያ ቤቶችም ወድመዋል። በወንዞች ሙላት የሚከሰቱ የጎርፍ አደጋዎች በወንዞች ዳርቻ በሚኖሩ ነዋሪዎች ላይም ስጋት ማሳደሩም ተገልጿል። ከዚህ ጋር ተያይዞ ከኤርትራ በደረሰን ዜና የ11ኛ ኮርስ የሙያ ሰልጣኞችና የ33ኛ ዙር ብሔራዊ አገልግሎት ተማሪዎች ባለፈው ቅዳሜ ተመርቀዋል። በምረቃው ስነ ስርዓት ላይ ፕሬዚዳንት ኢሳያስ አፈወርቂ ባሰሙት ንግግር በዚህ ፈታኝ ወቅት ግባችንና ዓላማችን የኮሮና ቫይረስ እና ሌሎች ወረርሽኞችን ሙሉ በሙሉ መከላከልና መቆጣጠር አቅማችንንና ብቃታችንን ወደ አስተማማኝ ደረጃ ከፍ ማድረግ ነው ብለዋል። ዘገባውን የላከልን ብርሃነ በረሀ ነው። ቀጥሎ ይቀርባል። በኤርትራ የተለያዩ አካባቢዎች እየጣለ ያለው ከባድ ዝናብ በእርሻ መሰረተ ልማትና እንስሳ ላይ ከፍተኛ ጉዳት እያደረሰ እንደሆነ የኤርትራ ዜና አገልግሎት ገልጸዋል። ባለፈው ሳምንት በዞባ አንሰባ ሪጅን በሀጋዝ ወረዳ በሁለት ዞኖች ላይ ኃይለኛ ነፋስና በረድ ቀላቅሎ በጣለው ከባድ ዝናብ ከአንድ መቶ በላይ ሄክታር እርሻና በመቶዎች የሚቆጠሩ ትላልቅ ዛፎች እንደወደሙ 19 መኖሪያ ቤቶች ሲፈርሱ 13 የቤት እንስሳ እንደሞቱ የወረዳው አስተዳደር ጽህፈት ቤት ገልጸዋል። በጋሽ ባርካ ሪጅን እየጣለ ባለው ከባድ ዝናብ የባርካ ወንዝ ሞልቶ ጎርፍ በመከሰቱ በአቁርደትና ድገ ወረዳዎች 214 ሄክታር የሙዝ ተክል ሙሉ በሙሉ ሲወድም ከ አምስት መቶ በላይ ሄክታር ላይ መጠነኛ ጉዳት እንደደረሰ የወረዳዎቹ የልማት ኃላፊዎች ገልጸዋል። ከዚህ በተጨማሪ 176 የውሃ ፖምፓዎችና 266 የውሃ ጉድጓዶች እንደተደፈኑ 185 ኩንታል ሽንኩርትና በአቁርደት የችግኝ ማፊያ የተዘጋጀ ሰባ ሺህ ችግኞች በጎርፍ ተወስደዋል። በእርሻ መሠረተ ልማትና መንገዶች ላይ ከፊላዊ ጉዳት ሲደርስ በአስሮች የሚቆጠሩ መኖሪያ ቤቶች መፍረሳቸውንና ሀያ አንድ እንስሶች መሞታቸውም ተገልጸዋል። በተመሳሳይ በሻምብቆ ወረዳ በቡሹካ ዞንና በሻምብቆ ከተማ በአንድ መቶ ሀያ አንድ ሄክታር ላይ የነበረ አትክልትና ፍራፍሬ ሙሉ በሙሉ ወድሟል። ሰባ ስምንት የውሃ ፖምፓዎች፣ ሰማንያ አራት የውሃ ጉድጓሮች እንደተደፈኑና በጎርፍ እንደተወሰዱ የወረዳው አስተዳደር ጽፈት ቤት ገልጸዋል። ከዚህ በተጨማሪ በአንድ መንገድና የፀሐይ ኃይል ማመንጫ ላይ መጠነኛ ጉዳት እንደደረሰም ታውቋል። በአደራሽ ወረዳ በጣሎ ከባድ ዝናብ ደግሞ በአስሮች የሚቆጠሩ ቤቶች ሲፈርሱ ከ380 በላይ የቤት እንስሳ ሞተዋል። 80 ሄክታር ሰብልም ወድሟል። በተመሳሳይ በጾረና ወረዳ በጣሎ ዝናብ ደግሞ ሰባ ቤቶች መፍራሳቸውና በርካታ የቤት እንስሳ መሞታቸው የኤርትራ ዜና አገልግሎት የአካባቢ ምንጮችን ጠቅሶ ገልጸዋል። ከዚህ ጋር በተያያዘ በአሁኑ ወቅት በተለያዩ የዞባ አጋሾ አካርጅን እየታየ ያለ የጎርፍ መጠለቅለቅ አደጋ በወንዞች ዳርቻ ላይ የሚገኙ ከተሞችና የገጠር አካባቢዎች ጥንቃቄ እንዲያደርጉ ባለሙያዎች መግለጻቸውን የኤርትራ ዜና አገልግሎት ገልጸዋል ከጊዜ ጋር የነዋሪዎች ብዛትና የመሬት መሸርሸር መስፋፋት ጋር የጋሽና ባርካ ወንዞች በሚሞሉበት የክረምት ወቅት በወንዞች ዳርቻ የሚኖሩ ሰዎች ስጋት ላይ እንደሚገኙ የአካባቢው አስተዳዳሪዎች እንደተናገሩ የኤርትራ ዜና አገልግሎት ጠቅሷል። አደጋው ለከተሞቹ መስፋፋትና የልማት አቅጣጫ ላይ አሉታዊ ተጽዕኖ እያሳደረ እንደሆነም ተናግረዋል። በጋሽ ባርካ ሪጂን የህንፃ ልማት ክፍል ዋና ዳይሬክተር ኢንጂነር እድሪስ አብርሃይም በአካባቢ ህዝብና አስተዳዳሪዎች የቀረበው ስጋት ተቀባይነት እንዳለው በመግለጽ የገጠር አካባቢዎችና ከተሞች ከግብርና ጋር በተያያዘ ያለ ጥናት የተመሰረቱ በመሆናቸው በቀጣይ ችግሩ በሀገር ደረጃ ልዩ ትኩረት ተሰጥቶት መሰረታዊ መፍትሄ ለማድረግ የሚያስችል ስራ መሰራት እንደሚያስፈልግ ተናግረዋል። ኢንጂነር እድሪስ በመጨረሻ ቆይቶ የጀመረው የክረምት ወቅት ከባድ እንደሚሆን ምልክት እየታየ ስለሆነ በወንዞች ዳርቻ የሚኖር ሕዝብ በአጠቃላይ አርሶ አደሮችና አርብቶ አደሮች ደግሞ በተለይ ጥንቃቄ እንዲያዘወትሩ መማጠናቸውን የኤርትራ ዜና አገልግሎት ዘግቧል። በሌላ በኩል የሶስተኛ ዙር ብሔራዊ አገልግሎትና 11ኛ ኮርሴ ሙያ ሰልጣኞች ፕሬዝደንት ኢሳያስ አፍወርቂና ሌሎች የመንግስት ባለስልጣኖች በተገኙበት ቅዳሜ ነሐሴ ዘጠኝ ተመርቀዋል። ፕሬዚደንት ኢሳያስ በምረቃው ስነ ስርዓት ላይ ባሰሙት ንግግር የ33ኛ ዙርና 11ኛ ኮርስ ከዚህ በፊቱ በተለየ የኮሮና ቫይረስ ወረርሽኝ ወቅት መጠናቀቁን ጠቅሰው በዚህ ፈታኝ ወቅት ግባችንና አላማችን የኮሮና ቫይረስና ሌሎች በሽታዎችንና ወረርሽኞችን ሙሉ በሙሉ ለመከላከልና ለመቆጣጠር ሁሉንም አይነት አቅማችንና ብቃታችንን ወደ አስተማማኝ ደረጃ ከፍ ማድረግ ነው ሲሉ ገልጸዋል። ፕሬዚደንት ኢሳያስ አክለውም ከፈተናዎቹ ከባድነት ጋር ሲነጻጸር እስካሁን የተጠራቀመው የቴክኖሎጂ ተሞክሮ እውቀትና ሙያ በጣም ትንሽ እንደሆነ ጠቅሰው ክፍተቱን በሚለካ ሂደት እያጠበብን መሄድ እንድንችልና የመጨረሻ ግባችንን ለመምታት የህዝብ ንቃትና ዝግጁነት ከፍ ማለት መሰረታዊ ነገር ነው ብለዋል። የኤርትራ ጤና ሚኒስቴር አምናኑር ኑር ሁሴን በበኩላቸው የኮሮና ቫይረስን ለመከላከልና ለመቆጣጠር መንግስት የተከተለውን ስልትና የተወሰዱ አስፈላጊ እርምጃዎችና ውጤቶቹን ያጠቃለለ ማብራሪያ ከሰጡ በኋላ ያለንበት ሁኔታ የሚያዝናና ስላልሆነ የተጀመረውን ስራ በከፍተኛ ደረጃ ከመቀጠል ውጪ ሌላ አማራጭ የለም ሲሉ አብራርተዋል። የሳዋ የሙያ ማዕከል ዳይሬክተር አቶ ተስፋይ ተወልደ በበኩላቸው ለሁለት ዓመት በተካሄደውና በ15 አይነት የሙያ ዘርፎች በተሰጠው ስልጠና 1078 ሰልጣኞች እንደተመረቁ ጠቅሰው በሙያ ዘርፉ የተሰሩ የፈጠራ ስራዎች ውጤትና የመመረቂያ ፕሮጀክቶች የሰልጣኞችና አሰልጣኞች ብቃትና ክህሎት ጎልቶ የታየበት ስራ እንደሆነ ተናግረዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ The best thing in the world. Never I never trade you for anybody bad. else, any brown skin girl. The skin just like The best thing in the world. I, I never trade you for anybody else, singing. She says she really grew up poor like me. Don't believe in nothing but the Almighty. Just a lick of jeans and a pure white tee. She never dreamed forever be nobody wifey. Yeah. She wanna make a pretty but your heart artist on me. Play you like a villain cause she caught in a way. Tonight I, I die, I'm walking away. Lined to by mine and I grind, yeah, yeah. Tonight I might fall in love. Depending on how you hold me. I'm glad that I'm calming down. Can't let no one come control me. Keep dancing and call it love. She fights it by falling slowly If ever you are in doubt Remember what mama told me Brown skin girl Your skin just like pearls Your back against the world I never trade you for anybody else say. Brown skin girl Your skin just like pearls The best thing in all the world for anybody else, uh. sir. Like a trophy when Naomi's walking. She needn't ask her for that pretty dark skin. Pretty like Lupita when the camera's closing. Trip broke the levy when my killer's rolling. I think tonight she might break her brace. Melting into dark to throw her shade. Tonight. She minds her business and winds her waist. Roll like 24K. Okay. Tonight I might fall in love. Depending on how. Down. Can't let no one come control me. Keep dancing and calling love. She fighting but falling slowly. If ever you are in doubt, remember what mama told me. Brown skin girl, got skin just like pearls. you back against the world. i never tried you for anybody else. Brown skin girl, got skin just like pearls. About the world. I never, never traded for anybody else. Have oh. you looked in the mirror lately? Wish you could trade eyes with me. Cause there's complexities I'm in complexion. I'm but your skin is glow like I'm diamonds. Make me like the earth you be giving birth. To everything alive, baby, know your worth. I love everything about you from your nappy curls I'm to I'm every single I'm curve of your body natural. Same skin that was broken, real and taking over Most things are to focus you But when you're in አድማጮች አሁንም ፕሮግራማችን እንደቀጠለ ነው። በመስተንግዶ ስመኝሽ የቆየ አብሬያቸው አመሻለሁ። ጥቁር ንጉስ ነው የተሰኘው ሙዚቃዊ ፊልም የአፍሪካን ባህል ያሳየበት መንገድ ዓለም አቀፋዊ አድናቂዎችና ትችቶችን ፈጥሮለታል። አምስት ደቂቃዎች በሚረዝመው ፊልም ውስጥ በርካታ ትዕይንቶች በተቀረጹባት ደቡብ አፍሪካ የሚኖሩ በርካታ ሰዎች ይሄ ስራ ከፊልምን በላይ ነው እያሉት ነው። ዘገባው የአኒታ ፓውል ነው። You who were formed by the heat of the galaxy. What a thing to be both unique and familiar. To be one in the same. ጥቁር ንጉሥ ነው በሚል የቀረበው ምስላዊ ሙዚቃ መድብል የተዘጋጀው የተጻፈውና የተመረተው በአሜሪካዊቷ ጸሐፈ ሙዚቃና ሙዚቀኛ ቤዮንሴ ኖልስ ነው። ፊልሙ ላይን ኪንግ ለተሰኘው ፊልም ማጀበ የሠራችው አልበም ተጓዳኝ ስራም ነው። ባለፈው ዓመት ነበር በዩናይትድ ስቴትስ ደቡብና ምዕራብ አፍሪካ፣ እንዲሁም አውሮፓ ቀረጸው የተከናወነው። በርካታ የአፍሪካ የኪነ ጥበብ ሰዎችም ተሳትፈውበታል። ሐምሌ ወር ላይ የተለቀቀው አልበም በአጠቃላይ መልካም ምላሽ አግኝተዋል። ትችትም ግን አላጣውም። አንዳንዶቹ በዩናይትድ ስቴትስ፣ ሂውስተን ቴክሳስ የተወለደችው ቤዮንሴ ከአህጉር አፍሪካ ጋር ልዩ ባህላዊ ትስስር ሳይኖራት የአፍሪካውያንን ምስላዊ ሀብቶች በስራዎቿ በሙሉ ተጠቅማለች ሲሉ ወቅሰዋል። ደቡብ አፍሪካ ውስጥ ግን በስራው ውስጥ የተሳተፉት በጣም ደስተኞች ሁነዋል። የፊልም ተማሪ ሆነው ሲዱሲሶ ማዚቡላ ይህም ፊልም የሰራው ቡድን አካል በመሆኔ በእውነቱ ኩራት ይሰማኛል። ፊልሙንም ወድጀዋለሁ በትምህርት ቤት ውስጥ ስለ ጥቁሮች ታሪክ ያልተነገረንን በርካታ ነገሮች ሁሉ አንስተዋል። ፊልሙን ስመለከት ነበር፣ ታሪኮቹን፣ አልባሳቶቿንና አጠቃላይ ትዕይንቶቹ ሰዎችን ከምንጠብቀው በላይ እንደሚወክሉ ለማየት ችያለሁ ነው ያለው። በአህጉሪቱ ውስጥ በአብዛኛው ፊልሙን ለማግኘት ባይቻልም የደቡብ አፍሪካ ትልቅ የኬብል ቴሌቪዥን ድርጅት ግን ከፍለው ለሚጠቀሙ ተመልካቾች እያሳየ ይገኛል። የቢዮንሴ አድናቂ የሆነው ጎሲ ሞትዞኔ የአፍሪካ ዲያስፖራ ጥቁር አሜሪካውያንን ጨምሮ የአፍሪካ ባህል በሚል የተወሰኑት የሚመለከቱትን የመጠቀም ወይም የመጥቀስ መብት አላቸው ብሎ ያስባል። የተመሳሳይ ጸውታ መብት ድርጅት መስራች የሆነው ሞትዞኔ ፊልሙን በአብዛኛው ወድጄዋለሁ ይላል። ጥቁር ንጉስ ነው የሚለው ፊልም መሻሻል የሚችልባቸው ቦታዎች አሉ ብዬ ያሰብኩባቸው አፍታዎች ነበሩ። ለምሳሌ የተመሳሳይ ፆታን ግንኙነት የሚወክሉ ተጨማሪ ትዕይንቶችን ማየት እፈልግ ነበረ። የተመሳሳይ ፆታ ግንኙነት ውስጥ ከሚገኙ በርካታ ሰዎች ጋር እንደምትሰራ አውቃለሁ ቢዮንሴ። ሆኖም ውክልናውን በካሜራ ፊት ማየት እፈልግ ነበር ነው ያለው። የቢዮንሴ የጥቁር ባህልና ኃይል ምስሎች የመጡት የዩናይትድ ስቴትስ ዲሞክራት ሴናተር ካመላ ሃሪስ የመጀመሪያዋ ጥቁር አሜሪካዊት እጩ በሆኑበት ሰሞን ነው። ጎሲ ማትዞኔ በድጋሚ ጥቁር ሴቶች በማህበረሰባዊው እርከን ላይ ሁል ጊዜ ዝቅተኛው ደረጃ ላይ ይገኛሉ። እንዲህ ያለውን ቁልፍ ወሳኝና የላቀ መድረክ ሲቆናጠጡ ማየት ልብ የሚነካና አበረታሽ ነው ያለው። የፊልም ተማሪው ማዚቡላ በበኩሉ የቢዮንሴን ፊልም የራሱን የአፍሪካን ፊልም የሚመለከቱ ሥራዎችን እንዲሰራ እንዳነሳሱት ይናገራል። አፍሪካዊ ደጋፊዎቿ የሚስማሙበት ነገር ቢኖር ጥቁር ንጉሥ ከሆነ ቢዮንሴ ደግሞ ንግሥት ናት የሚለውን ነው። ዘገባው የአኒታ ፓውል። Yeah, but look at you. Hey. يا قديم لينتهي كشفي تاغا ميد يا ya lo de catamson mas algo que no sei te salir pasada por te casida te voy a telefonear de nuevo so i'm still in love with catamson i don't so could keep were some something carre with the chain hey wanna do i did what i did i in my something And you won't go come come up የምሽቱ ዝግጅታችን በዚሁ ይጠናቀቃል። ከዋናው አዘጋጅ ትዝታ በላቸውና አቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነበርኩኝ። በፌስቡክ ገጻችን አት ቪኦኤ አምሐሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። I am a saucer and in I'm not I'm they not a a بشتاته حنا حنا حنا حنا بس O